አድራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ደመና ሳይኖር ማዝነብን የሚያውቅበት የእስራኤል ቅዱስ እግዚአብሔር ሰላሙንና ቸርነቱን በእኛ ላይ አፍስሶ ከቀን ወደ ቀን እያሸጋገረን በቃሉ ማዕድ ዙሪያ ሁላችንንም ሰብስቦ ሲመግበን ለዓመታት ቆይቷል። ዛሬም እንደዚሁ የመገቡን እጆቹ አልታጠፉም፣ አልተሰበሰቡም። እግዚአብሔር ለእኔና ለእናንተ ወገኖቼ የበረከት እጆቹን ዛሬም ዘርግቷል። ተመለሱ፣ ኑ፣ ብሉ፣ ጠጡ ይለናል። ያለ ዋጋ አው ወገኖቼ እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ በኩል ያደረገልን ታላቅ ቸርነትና በጎነት በዚህች ደቂቃ ይቅርና ለዓመታትም ብናወሳ ተናግረን ተርከንማ አንጨርሰውም። እግዚአብሔር ስላደረገልን በጎ ውለታ ሁሉ ስሙ ለዘላለም እየተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ። እግዚአብሔር አምላካችን ዛሬም ደግሞ ከበረከቱ ማዕድ እንድንቋደስ እነሆ ፈቃዱ ሆኖ በዚህ በአየር ሞገድ አማካኝነት ሁላችንንም አንድ ላይ ሰብስቦናል በያለንበት ቤት በያለንበት ስፍራ የተለያየ ይሁን እንጂ እግዚአብሔር አምላካችን አመጣጣችንንና እነሆ መራባችንን መጠማታችንን ፍላጎታችንን ተመልክቶ ደግሞ ለእኔና ለእናንተ የሚያስፈልገውን ስንቅ ዛሬ ሊሰንቅልን በስፍራው በዙፋኑ ለዘላለም አለ። ስሙ ለዘላለም እየተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ አብረን የምንመለከተው የኦሪት ዘጸአት ምዕራፍ ሃያ ሰባትን ይሆናል። እግዚአብሔር አምላካችን ሸለቆን መሙላት ያቅበታል። አት ተካግዙ እግዚአብሔርን ተመልከቱ። የእግዚአብሔር እጅ ምንጊዜም ሙሉ ናትና ሃሌሉያ! ኢየሱስ ክርስቶስ ባዶ ነገራችንን መሙላትን ያውቅበታል። ብቻ ወገኖቼ፣ ግራም ነፈሰ ቀኝ እኔና እናንተ በእግዚአብሔር ሙሉ እምነት ይኑረን። በእግዚአብሔር ላይ የተደገፈ እምነት ይኑረን። ጠላት ሊያነቃንቀን፣ ሊጥለን፣ ተስፋችንንም ሊያጨልም ይቋምጥ ይፈልግ ይሆናል። ስፍራችንን ሊያስለቅቀን ወንበራችንን ይነቀንቅ ይሆናል። ታምነን በኢየሱስ ክርስቶስ በንጉሣችን ፊት እንቀመጥ። አንድ ቀን እግዚአብሔር አምላካችን በጠላታችን ላይ አይኑ ከተነሳና ካየ እግዚአብሔር አምላካችን ከጸባወቱ ከተነቃነቀ ድራሹ ይጠፋል። ሃሌሉያ። የምስጋና እንደ በታችንን ሊዘጋ ጠላት ምንጊዜም ጦሩን ያስከትትብን ይሆናል። እግዚአብሔር አምላክ ከቀደመ ግን የሚከለክለን ምንም ነገር የለም። ተስፋ ባንቆርጥ ባናጉረመርም፣ ልዑል እግዚአብሔርን ልጁን ኢየሱስ ክርስቶስን ፊት ለፊታችን እያየን አዎ፣ ፊት ለፊታችን እያየን በድል እንድንራመድ እግዚአብሔር ደግሞ ይረዳናል። ተስፋን ንቁረጥ። ደግሜ እላለሁ ወገኖቼ፣ ተስፋን ንቁረጥ። እስቲ እንጸልይ። ጌታ ሆይ፣ ዛሬም ደግሞ በአንተ ላይ የምትታመንን ሕይወት ይዘን በፊት ቀርበናል። ነፍሳችን የተደላደለችው እግዚአብሔር አባቴና አምላኬው ያረፈችው በአንተ ላይ ነው። ወደ ዘመዳናይም ወደ ቀኝና ወደ ግራ ብናይ ዛሬ ተስፋ የሚያስቆርጥ ብዙ እጅግ ብዙ ነገሮች አሉ። አምላኬና ጌታዬ ሆይ ያዝን ስንል ከጃችን እየበረረ ጨበጥን ስንል ከጃችን እያመለጠ የሚከዱን እጅግ ብዙ ነገሮች አሉ። ዛሬ ተስፋ የምናደርግበት ምንም ነገር የለም። አቤቱ አምላኬ ሆይ የአንተን ድምፅ መስማት ይሻለናል። በአንተ ጒያ ስር መሸሸግ እያምረናል ይሻለናል። አቤቱ አምላኬ ሆይ ብዙ እጅግ ብዙ ድምፆች በዓለም ውስጥ አሉ ግን አንዳቸውም ለሰው ልጅ መፍትሔ የሚሆኑ ምንም ነገር የላቸውም። አቤቱ ጌታ ሆይ ለሰው ልጅ ግን መፍትሔ፣ ሰላምና ጸጥታን በሰው ልብ ውስጥ የምትሰጥ እግዚአብሔር ሆይ፣ እንዳንተ ያለ ማንም የለም። የዘላለሙን ሰላምን እሽተናል ባሪያዎች፣ ዛሬም ሰላም ያስፈልገናል፣ ዛሬም በረከት ያስፈልገናል። እግዚአብሔር ሆይ፣ ምናልባት ወደ አንተ ከመጣን በቤትህም ደግሞ እግሮቻችን መቆም ከጀመሩ ዓመታትን ቈጥረን ልንሆን እንችላለን። በአገልግሎት ዘርፍ ተሰማርተን ዛሬ በቤታችን ውከት በዝቶ ሊሆን ይችላል። ዛሬ ብዙ ነገሮች እግዚአብሔር ሆይ ከእጃችን አምልጠው ምን ይሻለኛል በሚል በደረቀ ተስፋ እንጓዝ ይሆናል። አንተ ግን አንተ ግን የዘላለም የሕይወት ምንጭ ነህ ጌታ ኢየሱስ ክርስቶስ። ስለዚህም ካንተ ምንጭ ጠጥተን ደግሞ እንድንረካ እንድናርፍ ዛሬውኑ እግዚአብሔር ሆይ ወደ እኛ እንድትቀርብ፣ ዛሬውኑ ኑሮአችንን እንድትመለከት፣ ዛሬውኑ ሕይወታችንን እንድትመለከት እግዚአብሔር ሆይ ራሳችንን ሁለንተናችንን አሳልፈን ለአንተ እንሰጣለን። እግዚአብሔር አባቴ ሆይ እንደ ጀመር ነው እንደ ዘመር ነው ለአንተ ሐሌሉያ እንዳል ለአንተ ዕልል እንዳል እንዲሁ ደግሞ ለዘላለሙ እግዚአብሔር አምላካችን ሆይ በምስጋና በፊት መቆም እንድንችል እስከ መጨረሻው የእምነት ቁርጭምጭሚቶቻችንን ታጸናለን ዘንድ እንለምንሃለን እግዚአብሔር አባቴና አምላኬ ትተነው እነሆ ጠልተነው ተጸይፈነው የመጣንበትን ዓለም ተመልሰን እንደ ሎጥ ሚስት ወደ ኋላ እንዳንመለከት ተንሸራተን እንደ ገና ደግሞ ከቤትህ ወጥተን ወደ ዓለም ዝባ ዝንኬ ነገር ውስጥ እንዳንገባ እግዚአብሔር አባቴ ወይ ለዘላለሙ በቤት ውስጥ አጽናን። ባሪያ ዳዊት እንደ መረጠና እንደ ጸለየ በደጃፍህ ተጥለን ለዘላለም እንድንኖር እግዚአብሔር ሆይ እርዳን። ይህ የዘላለሙ ምኞታችን ነውና፣ ስማን አቤቱ። አምላካችን ሆይ በዚህች ምሽት ደግሞ ቃልህን ባርክልን፣ እንድንኖርበት፣ ፍሬም እንድናፈራ፣ የአንተም እንድንሆን፣ መልካም ምስክሮች እንድንሆን፣ አገልጋዮች እንድንሆን፣ እግዚአብሔር አምላካችን ሆይ ሕይወታችንን ሥራ። እስከ መጨረሻው ድረስ ደግሞ እግዚአብሔር አምላካችን ሆይ በበረከትህ እንድትጎበኘን እንለምንሃለን በጌታችን በመድኒታችን በኢየሱስ ክርስቶስ ጌታ እግዚአብሔር ልመናችንን እሰምቶአል። ኢየሱስ ክርስቶስ ከማደሪያው እኔና እናንተን ተመልክቷል። ደስ ይበለን ወገኖቼ፣ እግዚአብሔር ለዘላለም የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን ቀደም ብለን እንደ ተመለከትነው እነሆ የምዕራፍ ሰባትን ትምህርት እናጠናለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኦሪት ዘጸአት ምዕራፍ ሰባትን አውጡ ወገኖቼ። ከማደሪያው ድንኳን ወደ ውጪ ስንወጣ የምናገኛቸው ነገሮች ከናስ የተሠሩ መሆናቸውን ማስተዋል መቻል አለብን። የናስ መሠዊያና የናስ መታጠቢያው የሚገኙት እዚህ ስፍራ ነው። በማደሪያው ድንኳን ውስጥ ያሉ ነገሮች ግን የወርቅ እንደሆኑ ተመልክተናል፣ ባለፈው ጥናቶቻችን ውስጥ። ይበልጥ ወደ እግዚአብሔር በቀረብን መጠን ትኩረታችን የክርስቶስ ስብዕና ላይ ይሆናል። ጥቂት ራቅ ስንል ደግሞ የክርስቶስ ሥራ ላይ ይሆናል። እስቲ ቀደም ብለን ስለ ናሱ መሠዊያ የሚያወሳውን ክፍል ከቁጥር አንድ እስከ ሦስት ያለውን እናንብበው። ርዝመቱ አምስት ክንድ ወርዱም አምስት ክንድ መሠዊያ ከግራር እንጨት አድርግ አራት ማዘንም ይሁን ከፍታውም ሦስት ክንድ ይሁን፣ በአራቱም ማዘን ቀንዶች ታደርጋለ። ቀንዶቹም ከእርሱ ጋር በአንድ የተሠሩ ይሁኑ በናስም ለብጠው አመድ የሚሆንባቸውን ምንቸቶች መጫሪያዎቹንም ድስቶቹንም ሜንጦቹንም ማንደጃዎቹንም አድርግ። ዕቃውንም ሁሉ ከናስ አድርግ ይላል። በስተ ውጭ ያሉ ነገሮች ከናስ የተሠሩ ናቸው። ልብ ብላችሁ ይህንን ክፍል እንደ ገና በኋላ ተመልከቱ። በስተ ውጭ ያሉ ነገሮች ሁሉ ከናስ የተሠሩ ናቸው። ናስ በኀጢአት ላይ የሚመጣውን ፍርድ ያመለክታል። አስተውሉ። ናስ በኀጢአት ላይ የሚመጣውን ፍርድ ያመለክታል። ወደ ቅድስተ ቅዱሳን ከመግባቱ በፊት ኀጢአት በዚህ ስፍራ መወገድ አለበት። በቅድስት ውስጥ ያሉ ነገሮች በሙሉ በወርቅ የተሠሩ ናቸው። ይህም ከእግዚአብሔር ጋር ኅብረት ማድረግንና እውነተኛ አምልኮን ያመለክታል። በቅድስት ውስጥ ኀጢአት መኖር የለበትም። ልብ በሉ፣ በቅድስት ውስጥ ኀጢአት መኖር የለበትም። ኀጢአት ከቅዱስ ውጪ ባለው ስፍራ ተወግዷል። የሰው ልጅ ያለው ከቅድስተ ቅዱሳን በስተ ውጪ ነው። ታዲያ ወደ እግዚአብሔር መቅረብ የሚችለው እንዴት ነው የሚል ጥያቄ እዚህ ላይ ቢነሳ አግባብነት አለው። በመጀመሪያ ደረጃ በእርሱ ምትክ የሚሞትለት ያስፈልገዋል። አንድ ሌላ ሰው በናሱ መሰዊያ ላይ እንዲሞትለት ያስፈልገዋል። አንዳንድ ጊዜ ይህ መሰዊያ የጌታ ማዕድ ወይም የሚቃጠል መሥዋዕት መሰዊያ ተብሎ ይጠራል። እግዚአብሔር ኀጢአተኛውን የሚገናኘው እዚህ ስፍራ ነው። ይህ ስፍራ ስለ ክርስቶስ መስቀልና ክርስቶስ በሰው ምትክ መሞቱንም ያመለክታል። ይህንም በማስመልከት ነበር ጳውሎስ በኤፌሶን ምዕራፍ አምስት ቁጥር ሁለት ክርስቶስም ደግሞ እንደ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መሥዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደ ሰጠ በፍቅር ተመላለሱ ያለው ክርስቶስ የሚቃጠል መሥዋዕት ሆኖልናል መሠዊያን የሠራው ሰው ቢሆንም ዐይነቱን ወይም ሞዴሉን ያገኘው ግን ከሰማይ ነበር መስቀል እግዚአብሔር የመረጠው መሰዊያ ሆኗል ልብ በሉ መስቀል እግዚአብሔር የመረጠው መሠዊያ ሆኗል አስቀድሞ በተወሰነው ምክርና የእግዚአብሔር የወደፊቱን የማወቅ ችሎታ መሠረት በማድረግ ክርስቶስ በመስቀል እንዲሞት ፈቃዱ ሆነ። ስለዚህም ክርስቶስ መልካም ወይም ጥሩ ሰው ብቻ ሊሆን አይችልም። ከዚያም በላይ ነው። ለሰዎች ኃጢአት ስርየት የተሠዋ የእግዚአብሔር በግ ነው። ክርስቶስ በናሱ መሠዊያ በኩል ካልሆነ በቀር ወደ እግዚአብሔር መቅረብ አይቻልም። አንድ ምትክ የሚሆንልን መሥዋዕት በናሱ መሠዊያ ላይ ሊሞትልን ይገባል። ዮሐንስ ምዕራፍ 1 ቁጥር 29 እንዲህ ይላል፣ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ገልጾታል። ክርስቶስ በሰዎች ምትክ በናሱ መሠዊያ ላይ የሚሠዋ መሥዋዕት መሆኑን ነው ሐዋርያው ዮሐንስ የሚናገረው። ዮሐንስ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ምን አደረገ ይላል ሰጣቸው ይላል በናሱ መሠዊያ በኩል ካላለፈ በቀር ሰው እግዚአብሔርን ማምለክ ወደ እርሱ መጸለይና ማገልገልም አይችልም እያንዳንዱ ካህን እያንዳንዱ ሌዋዊ በዚህ የናስ መሠዊያ በኩል ማለፍ ነበረበት ወዳጆቼ እንዲሁም አድማጮቼ ኢየሱስ ክርስቶስ በመስቀል ላይ ባይሞትልን ኖሮ እውነቴን ነው የምላችሁ፣ ወደ እግዚአብሔር ፈጽሞ መቅረብ ባልቻልም ነበረ። አዎ ኢየሱስ ክርስቶስ ለኀጢአታችን የሞተልን የእግዚአብሔር በግ ብቻ ሳይሆን ሞትንም ያሸነፈ የእግዚአብሔር በግ ነው። ሐዋርያው ዮሐንስ ያየውን ሲናገር በራእይ ምዕራፍ አምስት ቁጥር ስድስት ሐዋርያው ዮሐንስ በራይ ምዕራፍ አምስት ቁጥር ስድስት ያየውን ሲናገር እንደ ታረደ በግ ቆሞ አየ አለ። የናሱ መሠዊያ የሚገኘው በመቅደሱ መግቢያ በር ላይ ነበር። የክርስቶስ መስቀልም በመንግሥተ ሰማያት በር ፊት ቆሟል። በዚህ መስቀል በኩል ካልሆነ በቀር ወደ መንግሥተ ሰማይ መግባት አይቻልም። የማደሪያውን ድንኳን አደባባይ በተመለከተ ቁጥር ዘጠኝ እንዲህ ይላል የማደሪያውንም አደባባይ ሥራ በደቡብ ወገን የጥሩ በፍታ መጋረጆች ይሁኑለት የአንዱንም ወገን ርዝመት መቶ ክንድ ይሁን። ይላል ይቀጥልና ቁጥር 16 ላይ ደግሞ ለአደባባዩም ደጅ ከሰማያዊ ከሐምራዊም ከቀይ ግምጃ ከጥሩ በፍታም በጥልፍ አሰራር የተሠራ ሀያ ክንድ መጋረጃ ይሆናል። ምሶሶቹም አራት እግሮቹም አራት ይሁኑ። ይላል ሰማያዊ የሰማይ ቀለም ሲሆን ክርስቶስ ከሰማይ ስለ መምጣቱ ያመለክታል። ቀይ ስለ ክርስቶስ ሰብአዊነትና ስላፈሰሰው ክቡር ደም ያመለክታል። የቀይና የሰማያዊ ቀለም ድብልቅ የሆነው ሐምራዊ ደግሞ ስለ ክርስቶስ ነጋሲነት ያመለክታል። ካህናቱና ሌዋውያኑ የሚገቡት በእነዚህ የአደባባዩ መጋረጆች አልፈው ነው። መግቢያው አምስት ክንድ ከፍታ አለው። በማደሪያው ድንኳን ዙሪያ ያለው አጥር ደግሞ አንድ መቶ በሀምሳ ክንድ ሲሆን በበፍታ ወይም በናይለን ጨርቅ ይሸፈናል። ይህ አጥር በውጭና በውስጥ ያሉትን ሰዎች ይለያል። ለመብራቱ የሚያስፈልገውን ዘይት በተመለከተ ደግሞ ቁጥር ሀያ እንደዚህ ይላል። አንተም መብራቱን ሁልጊዜ ያበሩት ዘንድ ለመብራት ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው ይላል። ዘይት የመንፈስ ቅዱስ ምሳሌ ነው። ዘካርያስ ምዕራፍ አራት ቁጥር ስድስት ትንቢተ ዘካርያስ ምዕራፍ አራት ቁጥር ስድስት በመንፈሴ እንጂ በኀይል ወይም በብርታታ አይደለም ይላል። መብራቱ ደግሞ ከመንፈስ ቅዱስ የሚገኝ ብርሃን ነው። መንፈስ ቅዱስ የክርስቶስ የሆኑትን ነገሮች ይገልጥልናል እንጂ ስለ ራሱ አይናገርም። ቁጥር 21 በመገናኛው ድንኳን ውስጥ በምስክሩ ታቦት ፊት ባለው መጋረጃ ውጪ አሮንና ልጆቹ ከማታ እስከ ማለዳ በእግዚአብሔር ፊት እንዲበራ ያሰናዱት። በእስራኤል ልጆች ዘንድ ለልጅ ልጃቸው የዘላለም ሥርዓት ይሁን ይላል። የሚነደው መብራት ስለ ክርስቶስ ይናገራል። አሁን ግን ክርስቶስ ምድራዊ አገልግሎቱን ፈጽሞ ወደ ሰማይ ተመልሷል። ማቴዎስ ምዕራፍ እኔና እናንተ የዓለም ብርሃን እንደሆን ይናገራል። እናንተ የዓለም ምንድናችሁ ይለናል? ብርሃን ናችሁ ይለናል። እኔና እናንተ የራሳችን የሆነ ብርሃን የለንም። መንፈስ ቅዱስ ሲጠቀምብን ብቻ ነው ለሌሎች ማብራት የምንችለው። ከዮሐንስ ራእይ እንደምናየው ኢየሱስ ክርስቶስ በመቅረዞቹ መካከል ሲመላለስ ነበረ። የቤተ ክርስቲያን ምስክርነት እንዳይጠፋ ለማድረግ ነው፣ በመቅረዞቹ መካከል ሲመላለስ የታየው። እዚህ ገና ስላልተጠቀሱት ሁለት ነገሮች ማንሳት እፈልጋለሁ። የመጀመሪያው በዘጸአት 30 የተጠቀሰው የዕጣን መሰዊያ ነው። እግዚአብሔርን ማምለክ ከፈለጋችሁ ወገኖቼ በዚህ መሰዊያ በኩል መምጣት ይኖርባቸዋል። ሌላው ደግሞ የናሱ መታጠቢያ ነው። እግዚአብሔርን ለማምለክ አንድ ሰው ንጹሕ መሆን አለበት፣ በዚህ የናስ መሰዊያ። ኢየሱስ ክርስቶስ አዳኝ መሆኑን እንቀበላለን። በእግዚአብሔር መንፈስ ታጥበንም እንነጻለን። ያኔ እግዚአብሔርን የማምለክ ነጻነት ይኖረናል። እግዚአብሔር ለዘላለም እየተመሰገኑ በመጌታ መንፈስ ቅዱስ ከዚህ ታላቅ ምስጢር ድንቅ ነገርን አስተምሮናል። እግዚአብሔር ደግሞ ሐሳቡን እየገላለጠ ለእኔና ለእናንተ ይናገረናል። እግዚአብሔር ሰሚ ልቦናን ይስጠን። አሁን ደግሞ በቀረን ሰዓት ቀጠል አድርገን ከፊሉን የምዕራፍ ሃያ ስምንትን ትምህርት አብረን እንመለከታለን። በዚህ ምዕራፍ ውስጥ አሮንና ልጆቹ ለክህነት ስለ መለየታቸው የሚያወሳ መሆኑን በዚህ ክፍል ውስጥ እንመለከታለን። በማደሪያው ድንኳን ውስጥ የምናገኛቸው ነገሮች ስለ ክርስቶስ ማንነትና ሥራ የሚያመለክቱ ጉዳይ እንዳላቸው አይተናል። አሁን ደግሞ በማደሪያው ድንኳን ውስጥ ስለሚያገለግሉ ሰዎች እንመለከታለን። የሌዋውያን ኃላፊነት በማደሪያው ድንኳን ሲሆን፣ አሮንና ልጆቹ ግን ካህናት እንዲሆኑ ተመርጠዋል። አሮን ደግሞ ሊቀካህን ነው። ቁጥር አንድና ሁለትን የተመልከቱ አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ፣ አሮንን፣ የአሮንንም ልጆች ናዳብን፣ አቢዮድን፣ አላዛርንም ኢታምርንም አቅርብ ካለ በኋላ የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ሥራ አለት ይላል። አሮን በሊቀ ካህንነት ለማገልገል የተለየ ዐይነት ልብስ ያስፈልገዋል። እነዚህ የክህነት ልብሶችም ስለ ክርስቶስ የሚያመለክቱት ነገር አላቸው። እርግጥ ነው፣ በኦሪት ዘጸአት መጽሐፍ የተሰጡት አብዛኛዎቹን መመሪያዎች እንደ ጥሩ ልብ ወለድ እየጣመን የምናነባቸው ዐይነት አይደሉም። ስለ ክርስቶስ የሚናገሩት እንዳላቸው ግን እውነት ነው። ወገኖቼ እግዚአብሔር ለምን እነዚህን ዝርዝር መመሪያዎች እንደ ሰጠ ያስገርማቸዋልን? ሕፃናት የሚማሩት በስዕል መጽሐፍ ነው። በተለያየ ኖ ጌጣጌጦች ሐሳባቸውን ለመሳብ መጽሐፍ ቅዱስም ስዕላዊ መጽሐፍ ሲሆን እነዚህን ስዕሎች በመመልከት እውነትን እንድንማር እግዚአብሔር ይፈልጋል። እኔና እናንተ እንደምናስበው የአሮን ልብሶች በራሳቸው የተቀደሱ አይደሉም። ቅዱስ የሚለውን ቃል ዕብራይስጡ የተለየ በማለት ይተረጉመዋል። ልብ በሉ ቅዱስ የሚለውን ቃል የዕብራይስጡ መጽሐፍ የተለየ በማለት ይተረጉመዋል። እነዚህም ልብሰተ ክህኖች ለእግዚአብሔር ተለይተዋል። ለእግዚአብሔር የተለየ ሁሉ ነገር ደግሞ ምንድን ነው ማለት ነው? ቅዱስ ነው ማለት ነው። ለምሳሌ ያክል ወንድሜ ሆይ በኪስ አስር ብር ይኖረሃ አልልበል አንዱን ብር ለጌታ ሥራ ለመስጠት ወስናል። ያ አስር ብር ዕቃ ገዝተ ያገኘው መልስ ይሆናል። ባለመደብሩ ደግሞ የተቀበለው ከቁማርተኛ ይሆናል። ቁማርተኛው ደግሞ ከአመንዝራ ተቀብሎት ይሆናል። አመንዝራዋ ደግሞ ከሌባና ከመሳሰሉት ተቀብላ ልትሆን ትችላለች። ይሁን እንጂ ለእግዚአብሔር በተለየበት ቅጽበት ያ ገንዘብ ወዲያውኑ ምን ይሆናል ማለት ነው? ይቀደሳል ማለት ነው። ለእግዚአብሔር የተለየ ነገር ሁሉ ቅዱስ ነው። በቃ እግዚአብሔርን ለማገልገል የምንጠቀምባቸው የተቀደሱ ልብሶች አሉ። እንደ ሌዋውያን ልብሰ ተክህኖ የለኝም። በመጋቢነት አገለግል በነበረበት ጊዜ በተለይም ደግሞ አሉ ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጌ በተለይም ደግሞ የምሰብክ ከሆነ ግን አለኝ የምለውን ቆንጆ ልብስ ለብሳለ እውካሉ በኋላ ቀጠላ አድርገው፣ በጣም ለሚቀርቡኝ ወዳጆቼ በቀልድ መልክ ይህ የተቀደሰ ልብስ ነው እላቸው ነበር፣ ሲሉ አንድ ወቅት አጫውተውን ሳቅ አደረጉም። አዎ ወገኖቼ፣ ለእግዚአብሔር አገልግሎት የተለየ ነገር ሁሉ ቅዱስ ነው። በቃ እነዚህ ልብሶች በጣም ያማሩ ከመሆናቸውም ሌላ ለእግዚአብሔር ክብር ነው የሚውሉት። ይህን በጣም እወደዋለሁ ወዳጆቼ፣ እንዲሁም አድማጮቼ፣ ለእግዚአብሔር አገልግሎት የምንጠቀምባቸው ነገሮች አስቀያሚ መሆን የለባቸውም። እውነቴን ነው የምላችሁ። ዓለም ሥጋና ሰይጣን የሚያምሩና ውብ ነገሮችን ሁሉ መጠቀሚያ ማድረጋቸው ይቆጨኛል፣ ያናድደኛል። ለምንድን ነው ለእግዚአብሔር ያማረውንና ውብ የሆነውን ነገር እኔና እናንተ የማንሰጠው? ውበትን የፈጠረ እርሱ ነው አይደለም እንዴ? እስቲ በዙሪያችን ያሉትን የተለያየ ቀለም ያላቸውን ነገሮች እንመልከት። እስቲ ፀሐይ ስትወጣና ስትጠልቅ እንዲሁም በፀደይ ወቅት አበቦችን እንመልከት። እግዚአብሔር ያማረ ነገርን ይወዳል። ካህናቱ የሚለብሷቸው ልብሶችም ለእግዚአብሔር ክብር ያማሩና የተዋቡ በእውነት ነው የምላችሁ፣ እጅግ የተዋቡ ሊሆኑ ይገባቸዋል። ቁጥር ሶስት አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር ይላል። ተመልከቱ የእግዚአብሔርን ፈቃድ አሮን ለሊቀ ካህንነት ሥራ እየተለየ ነው። የሚለብሳቸውም ልብሶች የሚከተሉት ናቸው። ቁጥር አራትን ተመልከቱ። የሚሠሯቸውም ልብሶች እነዚህ ናቸው፦ የደረት ኪስ፣ ኤፉድም፣ ቀሚስም፣ ዥንጉርጉር ሸሚዝም፣ መጠምጠሚያም፣ መታጠቂያም እነዚህም ካህናት የሆኑልኝ ዘንድ ለወንድምህ ለአሮን ለልጆቹም የተቀደሰ ልብስ ያድርጉ ይላል። እዚህ ላይ ለእግዚአብሔር አገልግሎት የሚውሉ ስድስት የልብስ ዐይነቶች ተዘርዝረዋል። እነዚህ ልብሶች አሮንና እርሱን የሚተኩ ሁሉ የሚለብሷቸው ናቸው። ቁጥር አምስት፣ ወርቅንም ሰማያዊና ሐምራዊ ቀይ ግምጃ ጥሩ በፍታም ይውሰዱ ይላል። እነዚህ ልብሶች በጣም ከሚያምሩ ነገሮች መሠራት አለባቸው። መልካም የሆነው ነገር ሁሉ ለእግዚአብሔር አገልግሎት መዋል አለበት ስንል ጥንቃቄ ማድረግ ይኖርብናል። ይህን ጉዳይ አስመልክቶ በአንድ ወቅት ዶክተር መጊ ሲያጫውቱን እንዲህ አሉ። አንድ ጊዜ አንድ ሰው ውድ ዋጋ ያለው መኪና ሊገዛልኝ እንደሚፈልግ ነገረኝ። እኔ ግን አሉ፣ እኔ ግን አልተቀበልኩትም። ምርጥ ምርጥ መኪናዎችን የመንዳት መብት እንዳለኝ አውቃለሁ። ሆኖም አሉ፣ ሆኖም ጥንቃቄ ማድረግ እንዳለብኝ ማሰብ መቻል አለብኝ ካሉ በኋላ ከአሕዛብ ዘንድ ከፍተኛ ነቀፌታ የተሰነዘረበት አንድ አገልጋይን አውቃለሁ። አንድ ቀን ጥቂት ሰዎች ወደዚህ አገልጋይ ዋና ጽሕፈት ቤት ሲሄዱ በግቢው ውስጥ የተመለከቷቸው መኪናዎች፣ ካዲላኮች ዋጋቸው እጅግ በጣም ውድ የሆኑ ብቻ ነበሩ። ይህ አገልጋይ ሰዎች ለጌታ ሥራ ገንዘብ እንዲሰጡ ከመለመን ባልተሻለ ሁኔታ ይወተውታል። የጌታን ገንዘብ ግን ለተገቢው ጉዳይ አይጠቀምበትም ብለው አጫወቱም። ወዳጆች ለአገልግሎት የምናውለውን ገንዘብ ላጓጉል ነገር እንዳንጠቀምበት አጠንክሬ መናገር እፈልጋለሁ። በየእሁድ ማለዳ ስለሚሰበሰበውም መባ ጥንቃቄ ማድረግ መቻል አለብን። አንድ የእግዚአብሔር አገልጋይ ሲናገሩ ለሬዲዮ አገልግሎቴ እርዳታ እንዲያደርጉልኝ ሰዎችን እጠይቃለሁ። ስለዚህም እጄ ለገባው ገንዘብ ሁሉ ጠንቃቃ የመሆንን ልምድ አዳብሬያለሁ፣ አሉ። ወገኖቼ የእግዚአብሔርን ሥራ ስናገለግል ወይም ስንሠራ በጣም ጠንቃቆች መሆን አለብን። በሌላ በኩል ደግሞ መልካምና ያማረው ነገር ሁሉ ለእግዚአብሔር አገልግሎት መዋል አለበት። እንዲህ ስለተባለ ግን የግድ ውድ ዋጋ ያለው መኪና ያስፈልጋል ማለት አይደለም። ወደ አዲሱ ዋናው ቢሮአችን በተዛወርንበት ጊዜ አሉ ዶክተር መጊ። ደግሞ ለሬዲዮ አገልግሎታችን ስለሚያስፈልጉን መሣሪያዎች እንነጋግር ነበር። የምንጠቀምባቸው ዕቃዎች ርካሽና ቶሎ ተሰባሪ ዐይነት እንዲሆኑ አንፈልግም። ለእግዚአብሔር ሥራ ጥራት ያላቸው መሣሪያዎች ያስፈልጋሉና ይህንን ስናገር በትክክል እንደምትረዱኛ አምናለሁ ካሉ በኋላ በአንዳንድ መንገድ እግዚአብሔርን እያታለልንና እየዘረፍን እንደሆነም አስባለሁ። ትንቢተ ምልኪያስ ምዕራፍ ሦስት ቁጥር 8 ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን እሰርቃችኋል። እናንተም የሰረቅንህ በምንድን ነው ብላችኋል። በአስራትና በበኵራት ነው ይላል። እንግዲህ የሰው ልጅ ከእግዚአብሔር እንኳ ለመስረቅ የማይመለስ እንደሆነ እግዚአብሔር ያውቃል ማለት ነው። የሰው ልጅ በሙሴ ዘመን እንደዚያው ነበረ፤ ዛሬም በዘመናችን ወገኖቼ እንደዚሁ ነው። ዛሬ እግዚአብሔርን የምንሰርቅበት ዛሬ የእግዚአብሔሩን በረከት ሁሉ ለእርሱ የሚገባውን ለክብሩ መዋል የሚገባውን ነገር ሁሉ ለራሳችን እየተመኘን በእጃችን ያስገባናቸው ስንት ነገሮች አሉ። በቤታችን ያስቀመጥናቸው ለእግዚአብሔር መሆን የሚገባቸው ስንት ነገሮች አሉ። እግዚአብሔር ለእርሱ የተሰጠን በጎ ፈቃዱንም የምናገለግል ሰዎች ያድርገን። የዛሬው ትምህርታችን እንግዲህ እዚህ ላይ ያበቃል። ጥያቄ ወይም ማስተያየት ቢኖራችሁ በአድራሻችን በዐሥራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ጻፉልን። ለመጽሐፍ ቅዱስ ጥናት በራዲዮ የመልእክት ሳጥን ቁጥር ዐሥራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ብጽፉልን በደስታ እንቀበላለን። ጸሎታችሁ አይለይ። ደና ደሩልን።